سيتسب. በርሊን ላይ ትላንት ማታ ዱብ ያለው ነገር የንግግር አርእስት ዛሬ ሆኗል። በተከታታይ አራት ሳምንታት እዚህ የፈጀውም የጀርመን የፖለቲካ ድርጅቶች ንግግርም ሳይታሰብ ትላንት ማታ እኩለ ሌሊት ላይ ማሰሪያ ሳያገኝ ተበትነዋል። ሊበራሎቹም ከመሪያቸው እንደተሰማው የስብሰባውን አዳራሽ ለቀው ወጥተዋል። አንድ ብዙ ጥያቄዎችን ያልመለሰ እርስ በራሱ የሚቃረን ሰነድ ወደፊትም ለብዙ ውዝግቦች በር የሚከፍት ወረቀት ፊታችን ላይ ተቀምጠዋል። የዚህን ሰነድ መልእክት እያወቅን ተቀብለ ነው እኛ ኃላፊነቱን ወስደን በሥራ ላይ ልናውለው አንፈልግም። ይህን ለማድረግም አንችልም። እንዲያውም እኛ አደገኛ ነው እንላለን። ከዓላማችን ጋር የሚቃረንና የማንቀበለውን ነገር ተነስተን እንደግፈዋለን ብለን አንፈርምም። ስለዚህ በማናም ነው የጣምራ መንግሥት ውስጥ ገብቶ አገር ከማስተዳደር ይቀርቶብን አለመሳተፉንም እንመርጣለን። እስ ኢስት በሰር ኒህት ሱ ሬጊረን አልስ በዚህ እርምጃቸው ሊበራሎቹ ተፈርቶ የሰነበተውን የፖለቲካ ማዕበል እዚህ በርሊን ላይ አስነስተዋል። ቻንስለሯም ወይዘሮ አንገላ ሜርክል ከሌሊቱ ሰባት ሰዓት ላይ ብቅ ብለው የስምምነት አፋፍ ላይ ደርሰን ነበር የሚለውን ቃላቸውን ለጋዜጠኞች አሰምተዋል። ቀጥለውም እዛው ላይ የዛሬው ቀን ምን እናድርግ የጀርመን ስጣ ድል ምን ይሁን የሚባልበት ቀን ነው እኔ ግን እንደ የአገሪቱ መሪ እንደ የጀርመን ቻንስለር አንድ ልነግራችሁ የምፈልገው ነገር ቢኖር ለዚህ ቃል እንሰጣለሁ በዚህ አስቸጋሪ ሰዓት የተሰጠኝን ኃላፊነት ተሸክሜ አገሪቷን ጀርመንን በሚገባ አታስቡ እመራታለሁ ዜናው እንደተሰማ ወሬውም ትላንት ማታ እንደተስፋፋ የኢንዱስትሪ ዘርፍ አስተዳዳሪዎች ይህን ጉዞ የፖለቲካ ድርጅቶቹ አለመግባባት ለአገሪቱ የኢኮኖሚው ዕድገት አይጠቅምም የሚለውን አስተያየታቸውን አሰሪዎቹ እየተቀባበሉ በአራቱም ማዕዘን ለቀዋል። የአገሪቱ የፖለቲካ ተንታኞችና ሐተታ አቅራቢዎችም እንደዚሁ ቀበል አድርገው ከጎረቤት አገሮች ጋር ይህ ቢደረግ ወደፊት ያ ቢሆን ይሻላል የሚለውን ለየት ያለ አስተያየታቸውን አብረው ሰው እንዲመለከተው ሰንዝረዋል። የተለያዩ የአገሪቱ የፖለቲካ ድርጅት መሪዎችን በተራቸው ብድግ ብለው የሊበራሎቹን ውሳኔ ድሮኑም እናንተ በሙሉ ልብ ንግግሩ ላይ አልተሳተፋችሁም ብለው እነሱን ወቅሰዋል። doch näher beieinander waren, አንገብጋቢውና ወሳኝ በሆኑ ጥያቄዎች ዙሪያ በጋራ አንድ ስምምነት ላይ ለመድረስ ብዙ ጥረት አድርገን ነበር። ሰውን ሁሉ በሚያሳስበው በአየር ጥበቃ ላይ ተነጋግረናል። በግብርናና በእርሻ ጥያቄ፣ በስደተኞች ጉዳይ ላይም አንድ የጋራ ውጤት ላይ ደርሰን ተስማምተን መለያየት እንችል ነበር፣ ግን ይህ ትናንት ሊሆን አልቻለም ብለው የአረንጓዴዋ ፓርቲ ተጠሪ ወይዘሮ ካትሪን ጎሪንግ ኤካርድ ሊበራሎቹን በተራቸው ከሰዋል። አሁን ምን ይሁን የሚለውም ጥያቄ ጀርመን አገር ላይ ብድግ ብለው እንደገና በአገሪቱ ላይ አንዣበዋል። የሶሻል ዲሞክራቶቹም በተራቸው የጣምራው መንግሥት ውስጥ አንገባም የሚለውን የቆየ ሐሳባቸውን እንደገና አጠናክረው ዛሬ ብቅ ብለዋል። ጀርመን ወዴት፣ ጀርመንስ እንዴት የሚለው ጥያቄም የንግግር አርዕስት እዚህ በርሊን ሁኗል። ይልማይለ ሚካኤል ዶቸ ቨለ ራዲዮ ጣቢያ ከበርሊን katama